Foreign Service Institute, Amharic Basic Course, Basic Sentences, Unit 6. For learning. Naga. Twat. Tisarallah. Ato kabbede. ጉዳይ ሚኒስቴር የውጭ ጉዳይ ሚኒስቴር ቀጠሮ ስለ እሄዳለሁ ነገ ጠዋት የውጭ ጉዳይ ሚኒስቴር ቀጠሮ ስላለኝ እዚያ ሄዳለሁ። ከማን ጋር ቀጠሮው? ከማን ጋር ነው? ሚኒስትር፣ የውጭ ጉዳይ ሚኒስትር ከውጭ ጉዳይ ሚኒስትሩ ጋር ነው። ኋላ ከዚያ በኋላ ከዚያ በኋላ ምን ትሰራለህ? ስራ ነጻ። ከዚያ በኋላ ስራ የለኝም፣ ነጻ ነኝ። እንግዲያማ እተጌ እንገናኝ። እንግዲያማ እተጌ ሆቴል ልክ በስድስት ሰዓት እንገናኝ። መልካም እመጣለሁ። ጠብቅ መልካም እመጣለሁ። ጠብቀኝ። አቶ ከበደ ነገ ጧት ምን ትሠራለህ? ነገ ጧት ውጭ ጉዳይ ሚኒስቴር ቀጠሮ ስላለኝ እዚያ እሄዳለሁ። ቀጠሮው ከማን ጋር ነው? ከውጭ ጉዳይ ሚኒስትሩ ጋር ነው። ከዚያ በኋላስ ምን ትሰራለህ? ከዚያ በኋላ ስራ የለኝም ነጻ ነኝ። እንግዲያማ እቴጌ ሆቴል ልክ በስድስት ሰዓት እንገናኝ። መልካም እመጣለሁ፣ ጠብቀኝ። ፎር ኮምፕሬንሽን አቶ ከበደ ነገ ጠዋት ምን ትሠራለህ? ነገ ጠዋት ውጭ ጉዳይ ሚኒስቴር ቀጠሮ ስላለኝ እዚያ ሄዳለሁ። ቀጠሮ ከማን ጋር ነው? ከውጭ ጉዳይ ሚኒስትሩ ጋር ነው። ከዚያ በኋላ ምን ትሠራለህ? ከዚያ በኋላ ሥራ የለኝም፣ ነጻ ነኝ። እንግዲያማ፣ እቴጌ ሆቴል ልክ በስድስት ሰዓት እንገናኝ። መልካም እመጣለሁ፣ ጠብቀኝ። ሱቅ ወደ ሱቅ እሄዳለሁ። ትመጣለህ? ከአሜሪካን ዩኒቨርሲቲ ትመጣለህ? ታያለሽ። ተማሪዎቹን ታያለሽ። አዲስ አበባ። አዲስ አበባ። እርስዎ ወደ አዲስ አበባ መቼ ይሄዳሉ? ይጠጣል። ከመሄዱ በፊት ወደ ከተማ ከመሄዱ በፊት ቡና ይጠጣል። ትፈልጋለች። ሆቴል ትፈልጋለች። እንመጣለን በሁለት ሰዓት ውስጥ ወደ ቤት እንመጣለን። ታያላችሁ። ዛሬ ቤቱን ዛሬ ታያላችሁ። ይሄዳሉ። ከአስተማሪያቸው ጋር ወደ ትምህርት ቤት ይሄዳሉ።